ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የኢትዮጵያ አንጋፋና ምርጥ ድምፃውያን ማሕሙድ አሕመድና አሊ ቢራ ዘመን ያሸመገሉ ዕድሜ ጠግበው ያልወየቡ፣ ከቶንም እንደ ስኮትላንድ ውስኪ በቆይታቸው ሳቢያ ብርቱ ኃይልን የተላበሱ የትውልዶች ድልድይ ሆነው ትናንትን በዛሬ የትዝታ መስታወት አግዝፈው የሚያሳዩ ናቸው። አቤት አቤት አቤት ይውል አቤት አቤት አቤት አቤት ገና ነው አሽቀሩ አሽቀሩ አሽቀሩ አቤት አቤት አቤት አቤት ገና ነው ድምፃዊ ማህሙድ አህመድ በኢትዮጵያ ውስጥ ታላቅ የሙዚቃ ቅርስ ከሆኑት ኢትዮጵያውያን ድምፃውያን አንዱ አንተ ነህ። መቼም ለረጅም ጊዜ በሙዚቃ ህይወት ውስጥ ሲቆይ በርካታ አስደሳች፣ አሳዛኝ ታሪኮች፣ ትዝታዎች ይኖራሉ። ከነጥላሁን ጋር ሆነ ከሌሎቹም ጋር እንደዚሁ በሙዚቃ ዓለም ውስጥ በተለይ በሙዚቃ ህይወት ውስጥ ባለበት ጊዜ የእኔ መልካም ትዝታ ነው ብለህ ከምታነሳቸው ውስጥ አንዱን ልጠቅስልን ትችላለህ? እንግዲህ በዛ ዘመን ከጓደኞቼ ጋር ማለት ከጥላሁን ገሰሰ ከብዙነሽ በቀለ፣ ከተፈራ ካሳ፣ ከተዘራ ኃይለ ሚካኤል ከእሳቱ ተሰማ ጋራ እንዲሁም ሌሎቹ ከነሱ ጋራ ባሳለፍኩበት ዘመን ጥሩ የስራ ዘመን አሳልፍ ያለው። ለዚያውም እንግዲህ ከጥሩ ትዝታ ምን አይነት አለህ ብትለኝ በእውነት ለመናገር አፍ መክፈት እና አንዳንድ ጥሩ ነገሮችን በስቴጅ ላይ ለማሳየት እንድዘጋጅ ሁልጊዜ የሚመክረኝ ያው እግዚአብሔር ነፍሱን ይማረውና ጥላሁን ገጽጸት ነበረ። ይህንን ነው አሁን በትዝታዬ ውስጥ ሁልጊዜ ከጭንቅላቴ ውስጥ የማይጠፋው ትዝታ። ነገር ሲነሳ ኢትዮጵያ ውስጥ የትዝታ ንጉስ ተብሎ የሚጠራው ቀዳሚ ስም የማህሙድ አህመድ ነው። ትዝታና መሐሙድ አህመድ እንዴት ተገናኙ? ትዝታ ሙዚቃስ ለማህሙድ አህመድ ምን ማለት ነው? ከትዝታ ጋራ የት እንደተገናኘን ለመንገር አክሱም አዳራሽ ከጥላሁን ጋራ በምንሰራበት ዘመን ትዝታ ምን አይነት እንደሆነ እኔ ትዝታ ማንኛውም በማሲንቆም በቅራርም በለስላሳ ሙዚቃዎች ሲዘፈኑ ትዝታ የሚባለው ቃል ራሱ ወይንም ደግሞ የትዝታ ዜማ ሲዘመር ወይንም ሲዘፈን ልዩ ስሜት አለኝ። ሰውነቴ እንደ እሾህ የሚያበቅል ነገር አለን። ልክ እንደዛ ነው። እና ትዝታ ጋራ የተገናኘነው አክሱም አዳራሽ ውስጥ ነው። እና ትዝታን እስከ መጨረሻዊ ይዤ ወደ ህዝቡ ስቀር ሲቀበሉኝ፣ ደስታዬ መጠን ያጣና ከዛ በኋላ የትዝታ ንጉሥ የሚለውን ስም የሰጠኝ ሕዝብ፣ አሁንም ከአንተነት ወደ አንቱነት ያደረሰኝ የኢትዮጵያ ሕዝብ ነው። ትዝታሽ ዘወትር ወደ እኔ የመጣ E fo ye me le pe te yo te giz ya ta E fo ye me te yo te tas me tül bü la tas me tül bü la in da ci አይጥፋ ምንጊዜም ይዳፍናል እንጂ። ስለ አሊቢራስ ምን የምትነግረን አለ? አሊቢራ ምን አይነት የሙዚቃ ሰው ነው? ከእሱ ጋርስ ከዚህ በፊት የተጋራችሁት መድረክ ላይ ምን ትውስታዎች አሉ? የሚገርም ነገር ነው በእውነት ለመናገር አሊቢራ ትልቅ ሰው እና ትልቅ ሙዚቀኛ ነው። ዜማ ይፈጥራል፣ ግጥም ይፈጥራል በኦሮምኛ እኔም አንድ ከሱ የወሰድኩት ዜማ አለ። እስከ ዛሬ ድረስ በሰው ዘንድ ካንጎሉ የማይጠፋ ትዝ ትዝ እያለኝ የሚለው ዜማ ፈጥሮ የሰጠኝ አሊ ብራ ነው። ትዝ ትዝ እያለኝ፣ ትዝ ትዝ እያለኝ፣ ብዙ ተጨንቄ፣ ከንቱ ላላገኝሽ አንቺን መናፈቄ። አሊቢራ በእውነት ለመናገር ትልቅ ትልቅ የኦሮምኛ ዘፋኝ ነው። ከአይቤክስ ባንድ ጋራ አብረን በራስ ጌል ሰርተናል። ከክብር ዘበኛ ጋራም እንደዚሁ ለአጭር ጊዜ ምናልባት አራት ዓመት የአምስት ዓመት አብረን ሰርተናል እና በጣም ትልቅ ሰው ነው። ጸባይ ያለው ዘፋኝ በእውነት ለመናገር እንጃ፣ እንደው ቃላቶች አጥሩኛል። ስለ አሊ ለመናገር በእውነት ትልቅ ሰው ነው እና ዜማ ሲያወጣ ደግሞ ግጥም ሲያወጣ ስለ ሀገር፣ ስለ ፍቅር፣ ስለ ወገን፣ ስለ ኢትዮጵያ በጠቅላላ የሚዘፍን እና የሚያቀነቅን ጥሩ ሙዚቀኛ ነው። ጥሩ ጥሩ በእውነት ለመናገር በጣም ጥሩ እንደውም ቦክስ ጊታር ይዞ ሲያዜም ደግሞ እና አጠገቡ ቁጭ ብለህ ብትሰማው በጣም ትመሰጣለ። አሁንም በዚያው አይነት ትልቅ ደረጃ የደረሰ ሰው ነው አሊ ቢራ። ድምፃዊ ማህሙድ አህመድ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ የኔ ወንድም በጣም ጊዜ ሊስጠልኝ። ለአውስትራሊያ ህዝብ የከበረ ሰላምታዬን አቅርብልኝ። so when i go ድምፃዊ አሊ ቢራ በቅድሚያ ወደ ሙዚቃው ዓለም እንዴትና መቼ ነው ተስበህ የገባኸው ከሚለው ለምን አንነሳም? ወደ ሙዚቃ ዓለም ለመግባት እኛ ሀገር ውስጥ መጀመሪያ ሙዚቃ የሆነ ትምህርት ምናምን ተምረን ሳይሆን ለሙዚቃ ከፍተኛ ፍቅር ስላለኝ ስለነበረ ሙዚቃ ዓለም ውስጥ ለመግባት ያበቃል። በመጀመሪያ ጊዜ ትምህርት ቤት እያለው እረፍት ባለው ጊዜ ይጫወት ነበረ። በዚያን ጊዜ በኦሮምኛ ቋንቋ እንኳን ባይሆን በዐረብኛ በመሳሰሉ ሱዳንኛ ምናምን እንዘፍን ነበረ። ከዚያ ቀስ ብዬ እንግዲህ ኦሮምኛ ቋንቋ ዘመናዊ ሙዚቃ የሚጫወቱ ወጣቶች ተደራጅተው አፈንቀሎ ወይም ወይንም ቡርጅ በከልቻ ይባል ነበር። ከነሱ ጋር ተቀላቅዬ በቃ ሳይ ሰውም ድጋፍ በዛው በቃ ተመስጬ በዛው ይዞኝ ሄደ ማለት ነው። እንጂ የሙዚቃ ጎርፍ እስካሁን ድረስ ያለሁበት መነሳ እንደዛ ነበር ማለት ነው። ማስታውሳለህ ዛው ድሬዳዋ ስለነበር ድሮ ስትጫወቱ ከና ሊሸቦ ጋር ልክነ እነሱ ታላቃቸ የነበሩ እና ከነሱ ጋር ነው ያው የጀመርኩ እንደነገርኩ በቃ የህዝቡም አድማጩም ድጋፍ ምናምን ሞራል ሰጥቶኝ በዛው ቀጠልኩበት። ያው ወንዙ ይዞኝ ወደ ኦሽኑ አስገባኝ፣ ወደ ውቅያኖሱ ማለት ነው። ታዋቂ ያደረገህን የኦሮምኛ ሙዚቃ ምን ነበር? በመጀመሪያ የዘፈንኩት አሁን እኔ ላስት ኔም ሆኖ አሊ ብራ የሚባል ብራ የሚባል ነበረ የዘፈኑ ግጥም ድራ ፈነደቅ የምል አለ ድራ ዳት በሪሄ የሚል ሙዚቃ ራሴ ከግጥሙ ጋር አጠናድሬ ሳቀርብ በመመጣት ነበርኩ። የአስራ አምስት አስራ አራት አስራ አምስት ነበርኩ። በዚሁ ነው የታወቅኩት እና ስሜም አሊ ቢራ ሆነ። እንጂ ሌላ ስም ነበር። ማን ነበር በፊት መጠሪያ? ከአሊ ቢራ ከመባል በፊት አሊ ቢራ ከመባል በፊት አሊ መሐመድ ሙሳ ነው። በዚህ እንግዲህ ወደ ሙዚቃው አለም ከባንዱ ጋር ስቀላቀሉ ሶስት አሊዎች ስለነበር፣ አሊ ሰቦ፣ አሊ ትቼ እና እኔ አሊ ስለሆንኩ ደግሞ አሊ ብራ በቃ በዘፈኑ ከመጠሪያ የሆነው ቀረ ማለት። በርካታ ዘፈኖችን ያው ለረጅም አመታት ተጫውተሃል። እንዳውም በርካቶች አሊቢራ የኦሮሞ ሙዚቃ ንጉሥ ነው ብለው ስያሜ ሁሉ ሰጥተውሃል። ትልቅ አድናቆትና ከበሬታ አላቸው። በእርግጥ በኢትዮጵያ ሙዚቃ ውስጥም ልዩ ስፍራ ካላቸው ድምፃውያን አንዱ ነህ። ባለፉት በርካታ ዘመናት በሙዚቃው ህይወት ውስጥ ይበልጥ ቢራ ሙዚቃ ጠራ ከማግኘትም ባሻገር የበለጠ በህዝብ ዘንድ የታወቁና የገነኑልኝ ሙዚቃ የምትላቸው የትኞቹ ናቸው? እኔ ማሳልፈው መልእክቶች በዘፈን ብዙ ጊዜ የሰውን መብት ነክ ነገር ስለሆኑ ብዙዎች ዘንድ የታወቁ የዚያ አይነት ነገሮች አሉ። ሌላው የፍቅር እና ሶሻል የሆኑ እንጂ ምዘፍ ምዘፍናቸው አሉ። ግን በብዛት በነዛ ነው። አሁን በቅርብ የምታየው ወይም የሚሰማው ስለ አባ ገዳ ገዳ የእኛ ስርአት የኢትዮጵያ የኦሮሞ የእኛ ትልቁ እንትናችን ነው። የዴሞክራቲክ ሲስተም የተዳደርበት የነበረ የኦሮሞ ህዝብ ያንን አለያለም ወደ ጎን በመተው ታሪካችንን በማስረሳት ምናምን ምናምን የነበሩ ስርዓቶች፣ እንደ እነዚህ አይነት ነገሮች ስሰራ በብዛት ህዝቡ ጋር እንትናለው። አሳ በላይ የሚለው እንገስም ሰምተህ እንደሆነ ከራምን ባገዳ ኤሳ ምን ነገር አለ የእንደነዛ አይነት ነገሮች በብዛት በጣም ይደነቃሉ ሰዎች ጋር። ይሄ የፍቅር የምናምን የተለመደ ነው። በቃ ሁልጊዜ በማንኛውም ቋንቋ የምንዘፍነው ነው። በአማርኛም፣ በሶማሊኛም፣ በእንግሊዝኛም የምንሰራው ነው ግን በሀገራችን ውስጥ የተነፈግነውን የመብት ምናምኖች ነገሮች የዚህ አይነቶች ነገሮች ነው በጣም አድናቆት ያደረጉት ማለት ነው። ሌላው እንደዚሁ በሕዝብ ዘንድ በጣም ገኖ እስካሁንም ድረስ ከነማህሙድም ጋር ሆነ ከሌሎች ጋር የተጫወተው አንዱ አማለሌ ነው። ያንስ በሕዝብ ዘንድ በጣም ተወዳጅ ያደረገው ምንድን ነው እንግዲህ ዘፈኑ የፍቅር ዘፈን ነው። መልእክት ስለ ፍቅር ነው። ሙዚቃው ደግሞ ትራዲሽናል እንደነ ትዝታ ምናምን ኮምፖዘር እገሌ ነው ለማለት የማይቻል በአማርኛም ይዘፈናል በኦሮምኛም። በኦሮምኛ ትራዲሽናል የሆነ ሙዚቃ ነው። እንግዲህ ያንን ባህላዊ ሙዚቃ ባህላዊ ሙዚቃ በእንትን ብቻ ነበር የምጫወቱ እንደ ሸጉዬ ምናምን ሙዚቃ መሳሪያዎች ምናምን ያልተጨመረበት እኛ ግን ሲዘፍነው ማሙድና እኔ ባህላዊ መናዊ መሳሪያዎች ተቀነባብሮ ስቀርብ ልዩ ጣዕምና ልዩ እንትን ሰጠው። በቃ ምን በጣም አድናቆትን አተረፈ። መሰረት ያለው ዜማ ስለነበረ ነው ማለት ነው። በኢትዮጵያ ውስጥ ሌላው እንዳንተ ታዋቂ የሆነ ድምፃዊ ማህሙድ አህመድ ነው። እዚህ ወደ አውስትራሊያ የምትመጡትና በአንድ መድረክ ላይ ነው እንደዚሁ የምትጫወቱት፣ በመጪው ሜይ ወር ውስጥ በርካታ ሰዎቹም ይጠብቋቸዋል። የሙዚቃ አድናቂዎቻችሁ በሙሉ ማህሙድ አህመድን በአንተ አንደበት እንደምን ትገልጸዋል? ስለ ታላቅ የሙዚቃ ሰውነቱ ማህሙድ ወን ኦፍ ዘ ቤስት ኢትዮጵያ ውስጥ አለን ከምንል ድምፃዊ ተጫዋች ነው። አድናቆት በአለም ላይ ያተረፈ ነው ኢንተርናሽናል መድረኮች ላይ የሰራ ነው እውቅና አግኝቶ። ማህሙድ ማለት ወደር የለሽ ለመባል ይቻላል እስካሁን ድረስ። በእድሜውም ትልቅ ሰው ነው፣ አሁን ያለው የድምፅ ኃይል እና ሲግኔቸሩን፣ አሻራውን አኑረዋል ማለት ነው። ድምፃዊ አሊ ቢራ፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። ማመሰግናለን። ዲ ቮይስ አውስትሬልያ የሙዚቃ ክህሎት ያላቸውን ድምፃውያን ዓለም አቀፍ ዕውቅና ባላቸው ንባር ድምፃውያን ቀኝቶ ለውድድር ማብቃትና ሽልማት መስጠትን እንዲሁም ተመልካቾችም በድምፅ አሰጣጥ ምርጫ እንዲሳተፉ ማድረግ የጀመረው በ2012 ነው። ኢትዮጵያውያን ወጣት ተስፈኛ ድምፃውያንም ተሳትፎበታል። ሶሊና መሃሌት ከቀደምት ተወዳዳሪዎች ተጠቃሽ ናቸው። ምንም እንኳ በለስ ቀንቶቸው ለፍጻሜ ውድድሩ ባይደርሱም ይሁንና በ2017 በስድስተኛው ዙር ዲቮይስ ውድድር የ20 ዓመቷ ፋሲካ እያሌው ለፍጻሜ ማጣሪያው ከቀረቡት አራት ወጣት ተወዳዳሪዎች አንዷ ሆና ቀርባለች። በእናቷ በኩል ከፊሊፒንስ ዝርያ በአባቷ ኢትዮጵያዊ ደም ያላት ዝንቅ በመሆኗ የሁለቱ ማኅበረሰባትን የላቀ አድናቆትና ድጋፍ አግኝታለች። ያያሌ አውስትራሊያውያንንም ቀልብ ማርካለች። ምንም እንኳ ጁዳ ኬሊ በካውንት ኦን ሚ ጣዕመ ዜማው የመጨረሻ ውድድር አሸናፊ ሆኖ ለመቶ ሺህ ብር ስጦታና የዘፈን ቀረጻ ውል ባለቤትነት ቢበቃም ፋሲካ እያሌው ለመወዳደሪያዋ ዌን ላቭ ቴክስ ኦቨር ጣዕመ ዜማን ያቀነቀነች ሲሆን ከሁሉም በላይ ግና ከአሰልጣኟ የቀድሞዋ ዴስቲኒ ቻይልስ ድምፃዊት ኬሊ ሮላንድ ጋር በጥንድ የተጫወቱት የቲና ተርነር ፕራውድ ሜሪ ዘፈን ግና የማይረሳ ትውስታን በተመልካቾች ዘንድ አሳድሮ አልፏል። ከቶንም ፋሲካ የአሸናፊነት ዘውዷን ተነጥቃለችም አሰኝቷል። አጋጣሚ በፈጠረው የሲድኒ ጉዟችን ፋሲካን ቤተሰብና ወዳጆች በታደሙበት ቤቷ ተገኝተን አናግረናታል። ጊዜዋን ብቻም ሳይሆን ኢትዮጵያዊ ባህላዊ ምግብና መልካም መስተንግዶንም አክላ ቸረናለች። ቸርነታቸው ሞገስ ይሁንላቸውና የቤተሰቦቿ ኢትዮጵያዊና ፊሊፒኖሳዊ ትሑት የሞቀ መስተንግዶም ተጨምሮበት መጠይቃችንን የጀመርነው ከፋሲካ ሲሆን ቃለ ምልልሳችንን የጀመርነው እንዲህ ነበር። አንዳንድ ሰዎች ቁም ነገሩ ጉዞው እንጂ መድረሻው አይደለም ይላሉ፣ ሌሎች የለም ቁም ነገሩ መድረሻው እንጂ ጉዞው አይደለም ባይናቸው። ያንቺን ድቮይስ ተሞክሮ እንደምን ትገልጪዋለሽ? Um, I would definitely have to agree with the former and say that it is about በእርግጠኛነት ከመጀመሪያዎቹ ጋር እስማማለው፣ መድረሻው ሳይሆን ጉዞው ከሚሉቱ ጋር። እንደ ሰው በተለይ እንደ አርቲስት ሁሌም ነገሮችን መማርና ይበልጡኑ ለማደግ ወደፊት አማትሮ መመልከት አለ። መቶ ፐርሰንት ባሉበት ተገኝቶ መጽናናት የለም፣ ወደፊት እየተማሩ መቀጠል እንጂ። ዋናው ነገሩ መዳረሻው ሳይሆን ከሂደቱ የሚቀሰመው ተሞክሮ ነው። ለእኔ እንደ አርቲስትና ግለሰብ ከደ ቮይስ ብዙ ነገሮችን ተምሬያለው። ስለራሴ ስለ ራሴ በርካታ ነገሮችን ተምሬበታለው። ሌላ የትም ቦታ የማላገኘውን ተሞክሮ አግኝቼበታለው። ሁሌም በቅርስነት ይዘዋለው። I would say musically, I have a lot of inspirations. When being Beyoncé, I, I love you know everything that she has done, um, and the empire that she has built for herself and for women like her. በሙዚቃው ረገድ የመሰጡኝ በርካቶች ናቸው ማለት እችላለሁ። ቢዩንሴ አንዷ ናት። በሙዚቃ ሙያዋ የከወነቻቸውን ሁሉ አፈቅራለሁ፣ ለራሷና እሷን ለመሰሉ ሴቶች የገነባችው ኤምፓየርን ጨምሮ። እንዲሁም ኤታ ጀምስን የመሰለ መስህብ ያላቸውን አፈቅራለሁ። ስታይሏን ወይም ቅጧን በአብነት ነው የምመለከተው። የኔን ለወደፊት የሙያ ስኬት በመብቃት ረገድ የመንፈስ ተነሳሽነት ያሳደሩብኝ ቤተሰቦቼም ናቸው። ላለው ድቮይስ የአሸናፊነቱን ድል ላንቺ ባለመስጠቱ በመላው አውስትራሊያ አያሌ ሰዎች ያዩትን ማመን አቅቷቸዋል። አልፎም ድሏን ተነጥቃለች ሲሉ የተቃውሞ ምሬታቸውን ገልጠዋል። ያን ስሜት ትጋሪያለሽ? የለም፣ ተነጥቅ ያለሁ የሚል ስሜት አላደረብኝም። የቮይስ ተሞክሮን ያገኘ ሁሉ በተለይም አራት ለመጨረሻ ማጣሪያ የቀረብ ነው፣ ሁላችንም በየራሳችን መንገድ አሸናፊዎች ነን ብዬ ነው የማስበው። በዚያ ቦታ ላይ ለመገኘት በመብቃታችን ብዙ ነገር አግኝተንበታል። አውስትራሊያ ውስጥ በርካታ ደጋፊዎቼ አሸናፊ በሆን የሚሸዋሉ እንደ እውነቱ ከሆነ አራታችንም በፍጻሜው ላይ በጨርነስንበት መልኩ መሆናችን ተገቢ ነበር ብዬ አስባለሁ። በእኔ በኩል በከፍተኛ ውጤት ከጨረሱት ተወዳዳሪዎች ውስጥ አንዷ በመሆኔ ደስተኛ ነኝ። ከፊት ለፊቴ ማለፊያ ጊዜ ጠብቀኛል። በማንኛውም መልኩ ምንም ያጣሁት ነገር የለም። ከኬሊ ሮላንድ ጋር ጫወታችሁት የቲና ተርነር ፕራውድ ሜሪ ዘፈን በአብዛኛዎቹ ተመልካቾች ዘንድ You know, every now and then, I like to do it nice and easy. Oh, no, no, no, Kelly. See, here in Australia, we like to do things nice and rough. Well, all right! Well, you know I like it rough, Judge. <laughs> We gonna sign this thing off easy. Is that alright with y'all? So never took a job down in the city Working for the men every night and day huh. And I never ያ ወቅት በንቺ ላይ የሰድረው ስሜት ምን ነበር? ከሁሉም በላይ ኬሊ ሮላንድን እንደ አማካሪ ማግኘቱ ግሩም ተሞክሮ ነው። ከደ ቮይስ ባሻገር የትም ቦታ ላገኘው የማልችለውን ተሞክሮ ነው። ያን ሁል ጊዜም በቅርስነት ይዘዋለው እሷን አማካሪዬም አብሬያት የምዘፍናትም ሆና ማግኘቱ በልምምድ ወቅት በመድረክ ላይም እንዲሁም ከአዘፋፈኗና የመድረክ እንቅስቃሴዋ መማር መቻሌ ሌላ ቦታ ላገኘው የማልችለው ነገር ነው። ለእኔ እዚህ መድረክ ላይ ከእሷ ጋር መሆኑ ያ ምንጊዜም የማይረሳ ትውስታ ነው። ከመድረክ ከወረድኩ በኋላ ያንኑ ደግሜ ለመጫወት የፈለግኩበት ጊዜን አስታውሳለሁ። ስለምን ያ በታላቅ የደስታ ሲቃ የተሞላ ነበርና ያም ሰዎች በእጅጉ ሊወዱት መብቃታቸውን አሳይቷል። ትልቅ የደስታ ጊዜም ነበረን። ድምፃዊት ፋሲካ አያሌው ስለ ቃለ ምልልሱ እናመሰግናለን። ተንኪ ተንኪ። ራስሽን ከማስተዋወቁ ለመነሳት ሃኒቢ ስዊት ማን ናት? መልካም ሃኒቢ ስዊት የሴት ራፐር፣ ፕሮዲሰር፣ ዘፋኝ፣ የግጥም ደራሲና ዲዛይነር ናት። ሙዚቃ ወዳጅና ፈጣሪ ናት። ግጥም መቅጠም የጀመርኩት ገና ትንሽ ልሳለሁ ነው። ስልም ግጥሙን ወደ ዘፈንነት ለመለወጥ በቅቻለሁ። ሙዚቃዎችሽ የሚያተኩሩት በፍቅር ሕይወትና የፍቅር ግንኙነቶች ላይ ነው። ይሁንና በቅርቡ በማንቸስተሩ የቦምብ ጥቃት ሳቢያ አንኮንዲሽናል ላቭ በሚል መጠሪያ አንድ ዘፈን አውጥተሻል። ይህ ማለት ወደ ፖለቲካው እየዘለቅሽ ነው ወይስ የሰብአዊነት መግለጫ ነው? በመጠኑ ወደ ፖለቲካው ዘልቅ ያለሁ ስለምን ከቦምቡ በኋላ ልክ እንደ ሌላው ዓለም ሁሉ በድንጋጤ ተውጫለሁ። የጠላቸውን የጥላቻውን ሁነት ማመን አልቻልኩም። አንድ ሰው እንደምን ያንን ይፈጽማል በማለት እንዳስብ አደረገኝ። ስለ ነዋይ ሳይሆን ስለ ፍቅር፣ ከየትኛውም ሃይማኖት እንሁን ከየትኛውም ዘር እንምጣ ወይም ማናቸውም ዓይነት ቀለም ይኑረን፣ እርስ በርሳችን ለመፋቀር ያ ምንም ማለት እንዳልሆነ ነው በመሠረቱ ገደብ የለሽ ፍቅር ማለትም ይህ ነው። Snow, but together we can turn the heat on Spread the love about make each other strong It don't matter if you're broke or rich It don't matter if you're thin or thick it don't matter, it don't matter what they say it don't, it don't matter what religion you pray I need you to look into the mirror and say, say I love the person I am today Cause my mama raised me this way Because my daddy told me this way ሌላው እንዲሁ በአሁን ወቅት ተወዳጅ ሆነው ካሉት ዘፈኖች ውስጥ አንዱ ብላክ ሮዝ የሚለው ዘፈንሽ ነው። ያንንስ የገጠመ ማን ነው? እኔ ነኝ ጻፍኩት። ለሁሉም ሙዚቃዎቼ የሚገጥመው ራሴ ነኝ። ሌላ ስም የለሽ ገጣሚ አልጠቀምም። ግጥሞችን እንስጥሽ የተባልኩበት ጥቂት አጋጣሚዎችም ነበሩ። የኔ ምላሽ ግና ግጥሞችን ራሴ መግጠም ስለምችል የእነሱን ግጥሞች እንደማልሻ ነው። እኔ ክህሎት ያለኝ ገጣሚ ሆኜ ግጥም እንስጥሽ ማለት ልክ ፒካሶን ስዕል እንሳልልህ ብሎ እንደመጠየቅ ነው። ያ ለእሱ አያሻውም። እውነት ነው። ያን የገጠምኩት እኔ ራሴ ነኝ። በዚያም በርካታ አድናቆትን አግኝቼበታለሁ። ግጥሞቹ የበርካታ ሰዎችን ስሜት ነክተዋል። የኔ ግጥሞች ጥልቀት ያላቸው ናቸው። to love, yeah, i making love on black roses, now I know what a love, John Lewis, he like my baby doll, I feel like you saved my life, they bring me black roses, they bring me back to life, in the air, love in the air, knock knock, who's this? ድምፃዊት፣ ገጣሚ፣ ሙዚቃ አቀናባሪ እና ዲዛይነር ሃኒቢ ስዊት ስለ ቃለ ምልልሱ እናመሰግናለን።